ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በክልሉ የደፈረሰው ሰላም እልባት እንዲያገኝ ነው ለመንግስትና ለኦሮሞ ነጻነት ሰራዊት ጥሪ እያቀረብ ነው። ኛዳ ጅራ በልበላ ርጌ ጠዋት ቁርስ የበላሁ የቤተ በር ተንኳኩቶ በሩን ሲከፍት አንድ የአካባቢዎችን ምልሻ ከሶስት መከላከያ ጋራም በር ላይ ናቸው፣ ስብሰባ አለ አሉኝ። በኦሮሚያ ክልል የተለያዩ ዞኖች ታጣቂዎች የተወገዙበት ሰላማዊ ሰልፍ ላይ ከተሳተፉ ሰልፈኞች የተናገሩት የተወሰደ ነው። ሙሉ ዝርዝሩ በዕለቱ አቢርስ ይቀርባል። ኢትዮጵያ አልሻሻብ አልሻባብን መዋጋቴን እቀጥላለሁ አለች። የዚህም ዘገባ ዝርዝር ደርሶናል በመጽሔቱ ክፍለ ጊዜ ይቀርባል። ሐሙስ ህዳር 5 2017 ዓ ም ጤና አስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በቴክኒክ ቅንብሩ ንጉሱ ታምሬ፣ ብራብ ማክሊን በምህንድስናው እዚህ አጠገቤ ደግሞ እንግዲህ ወልዴ የሰዓቱን ያለም ዜና ይዘው ይጠብቃቸዋል። ዋና አዘጋጇ ጽዮን ግርማ ናት። ከተቀሩ ባልደረቦቻችን እና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን ያለም ዜና እንደምናመሻችሁ። የፖለቲካ እስረኞች እንዲፈቱ የጠየቀው ኢራናዊ ህይወቱን አጠፋ። ሙሴቪኒን ሰድቧል የተባለው ወጣት በፍርድ ቤት ጥፋተኛ ተባለ። የአውሮፓ ኮሚሽን ሜታ ላይ የ840 ሚሊዮን ዶላር ቅጣት ጣለ። እንዲሁም እስራኤል ደማስቆን ከአየር ደበደበ። ይችል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የፖለቲካ እስረኞች እንዲፈቱ የጠየቀው ኢራናዊ ህይወቱን አጠፋ። የአራት የፖለቲካ እስረኞች የማይፈቱ ከሆነ ራሱን እንደሚገድል በኤክስ ማህበራዊ መድረክ ላይ ያስታውቀው ኢራናዊ ጋዜጠኛና የመብት ተሟጋች ህይወቱ ማለፉን ቤተሰቦቹ አስታውቀዋል። የኢራን እስላማዊ ሪፐብሊክ አገዛዝ ተቃዋሚና የቀድሞው የቪኦኤ ጋዜጠኛ ኪያኑሽ ሳንጃሪ ትናንት ረቡ ምሽት ላይ ነበር። አራቱ የፖለቲካ እስረኞችን የማይለቀቁና ይህንንም የፍትህ አካላት የማያስታውቁ ከሆነ ራሱን እንደሚያጠፋ ያስታወቀው ሳንጃሪ ነፍሱን በምን መንገድ እንዳጠፋ ግልጽ ባይሆንም ትናንት ምሽት ከአንድ ህንጻ ላይ ወደ ታች ሲመለከት ያነሳውን ፎቶ አጋርቶ ነበር። ማንም ሰው ሐሳቡን በመግለጹ ምክንያት መታሰር የለበትም። ሕይወቴ ከዚህ መልእክት በኋላ ሊያልፍ ይችላል። የምንሞተው ለሞት ካለን ፍቅር ሳይሆን ለሕይወት ካለን ፍቅር የተነሳ ነው ሲልም ጽፈዋል። በአንድ ወቅት ለአሜሪካ ድምፅ ሠራ የነበረው ሳንጃሪ እንደ አውሮፓውያን አቆጣጠር 2015 እድሜያቸው የገፉ እናቱን ለመንከባከብ ወደ አገሩ ተመልሰዋል። በተደጋጋሚ ሲያዝና የፍርድ ቤት መጥሪያ ይደርሰው እንደነበርም የመብት ተሟጋቾች ይገልጻሉ። ሳንጃሪ መሞቱ እንደተሰማ የሰብአዊ መብት ቡድኖች ሐዘናቸውን ገልጸዋል የቀድሞው የቪኦኤ ጋዜጠኛና አገር ወዳዱ ኪያኑሽ ሳንጃሪ በኢራን አገዛዝ እስርና ጭቆና ምክንያት ለሞት በቅተዋል በመሞቱም ጥልቅ ሀዘን ተሰምቶኛል ሲሉ የቪኦኤ ዲሬክተር የሆኑት ማይክል አብራሞቪትስ መልእክታቸውን በኤክስ ላይ አስፍረዋል ሙሴቪኒን ሰድቧል የተባለው ወጣት በፍርድ ቤት ጥፋተኛ ተባለ የዩጋንዳው ፕሬዚደንት ዮሪ ሙሴቪኒ በሕዝብ ፊት ይገረፉ የሚል መልእክት በቲክቶክ ያስተላለፈው የ21 ዓመት ወጣት በፍርድ ቤት ጥፋተኛ ተብለዋል። ኢማኑኤል ናቡጉዲ ሙሴቪኒ በፍርድ ቤት ሲዳኙ የሚያሳይ ሐሰተኛ ቪዲዮ አቀናብሮ በማጋራቱ ፕሬዚደንቱን በመስደብና በጥላቻ ንግግር ክስ ፍርድ ቤት ቀርበዋል። ከሳሽ አቃቤ ሕግ ኢማኑኤል በሰባት ዓመት እስራት እንዲቀጣ ጠይቋል። ኢማኑኤል ባለፉት ሁለት ቀናት ፕሬዚደንቱንና ቤተሰባቸውን ተሳድበዋል በሚል በቁጥጥር ስር እንዲውሉ በፍርድ ቤት ከተወሰነባቸው አራት ግለሰቦች አንዱ ነው። ሀገሪቱን ለ38 ዓመታት የመሩትን ሙሴቪኒ በቲክቶክ ተሰድቧል የተባለ ሌላ የ21 ዓመት ወጣት ባለፈው ሐምሌ በስድስት ዓመት እስር ተቀጥቷል። ዓለም አቀፍ ሽልማት ያገኘው ሌላው ደራሲ ካኩዋንዛ ሙሴቪኒን እና ልጃቸውን ተሳድበዋል በሚል ከሦስት ዓመታት በፊት በቁጥጥሩ ስር ውሎ ነበር። በስደት ጀርመን የሚገኘው ካኩዌንዛ በአንድ ወር እስር ቆይታ ወቅት ስቃይ እንደደረሰበት ተናግረዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። እስራኤል ደማስቆውን ከአየር ዛሬ ደብድባለች። እስራኤል በሶሪያ መዲና ደማስቆ ሁለት ስፍራዎችን ከአየር መደብደቧን የሶሪያ መንግስት ዜና አገልግሎት አስታውቋል። በድብደባው 15 ሰዎች ተገድለዋል፣ ሌሎች 16 ሰዎች መጎዳታቸውንም ዜና አገልግሎቱ አስታውቋል። በድብደባው አንዱ ኢላማ የነበረው እስላማዊ ጂሃድ የተሰኘ የፍልስጤማውያን ቡድን ይጠቀምበት የነበረ ቢሮ መሆኑ ታውቋል። ማዘህ እና ኩርሲያ በተሰኙ ስፍራዎች የሚገኙ ሁለት ሕንጻዎች የአየር ጥቃት ደርሰውባቸዋል። ማዘህ በተሰኘው ስፍራ የሚገኝ ባለ አምስት ፎቅ ሕንጻ በሚሳኤል ተመቶ ፈርሶ መመልከቱን የአሶሴቴት ፕሬስ ጋዜጠኛ ከስፍራው ዘግበዋል። ሽብርተኛ ሲል በጠራው ድርጅትና አባላት ላይ ከፍተኛ ጉዳት ማድረሱን የእስራኤል ሰራዊት አስታውቋል። እስላማዊ ጂሃድ የተሰኘው ቡድን ባለፈው ዓመት በእንደ አውሮፓን አቆጣጠር ኦክቶበር ሰባት ቀን በእስራኤል ጥቃት በተሰነዘረበት ወቅት ተሳታፊ ነበር ሲል የእስራኤል ሰራዊት ያስታውቃል። በጥቃቱ 1200 ሰዎች ሲገደሉ 250 የሚሆኑ ደግሞ ታግተው ወደ ጋዛ ተወስደው ነበር። ሰራዊቱ አስፈላጊ ሆኖ ሲያገኘው በእስላማዊ ጂሄድ ላይ እርምጃ እንደሚወስድም አስታውቋል። እስራኤል በጋዛ ላይ ባደረሰችው ጥቃት እስካሁን በአብዛኛው ሴቶችና ህጻናት ያሉበት ከ43 ሺህ በላይ ሰዎች መገደላቸውን የፍልስጤማያኑ የጤና ባለስልጣናት ያስታውቃሉ። ባለሥልጣናቱ ተዋጊዎችንና ሲቪሎችን ለይተው እንደማያቀርቡ የአሶሴትድ ፕሬስ ዘገባ አመልክተዋል። የአውሮፓ ኮሚሽን ሜታ ላይ የ840 ሚሊዮን ዶላር ቅጣት ጣለ። የፌስቡክ እናት ኩባንያ ሜታ ማርኬት ፕሌስ የተሰኘውን የማስታወቂያ አገልግሎት ከማህበራዊ መገናኛው ፌስቡክ ጋር አስተሳስሮ በማቅረብ በሌሎች የማስታወቂያ አገልግሎቶች ላይ ፍትሐዊ ያልሆነ ጫና አሳድረዋል፣ በዚህም የአውሮፓ ህብረትን ህግ ጥሷል በሚል የህብረቱ ኮሚሽን የ840 ነጥብ 24 ዶላር መቀጫ እንዲከፍል አዘዋል። ሜታ የፌስቡክ ማርኬት ፕሌስ ያልተገባ ጥቅም እንዲያገኝ አድርጓል ሲል ኮሚሽኑ አስታውቋል። ሜታ በበኩሉ ቅጣቱን ይግባኝ እንደሚል አስታውቀው እስከዛው ግን የተጠቀሱትን ችግሮች በተመለከተ አስቸኳይ መፍትሔ እንደሚሻና ህጉን በማክበር እንደሚሰራ አስታውቋል። ፌስቡክ ማርኬት ፕሌስ የተሰኘውን የማስታወቂያ አገልግሎት ከማህበራዊ ሚዲያው ጋር በማገናኘት ያልተገባ ጥቅም አግኝቷል በሚል ነበር ኮሚሽኑ ከሁለት ዓመታት በፊት ሜታ ላይ ክስ የመሰረተው። ፌስቡክ ማርኬት ፕሌስን የጀመረው በእንደ አውሮፓን አቆጣጠር 2016 ሲሆን ከአንድ ዓመት በኋላም በበርካታ የአውሮፓ ሀገራት አገልግሎቱን አስፋፍቷል። ኮሚሽኑ ሜታ የማርኬት ፕሌስ አገልግሎትን ለፌስቡክ ተጠቃሚዎች ሕጋዊ ባልሆነ መንገድ አቅርቧል ሲል፣ ሜታ በበኩሉ የፌስቡክ ተጠቃሚዎች ማርኬት ፕሌስን የመጠቀምም ሆነ ያለመጠቀም አማራጭ አላቸው ይላል። የአውሮፓ ሕብረት ግን ሕግን የሚጥሱ ኩባንያዎች ከአጠቃላይ ገበያቸው 10 ከመቶ መቀጫ ይጥልባቸዋል። ክቡራትና ክቡራን ለምሽቱ ያዘጋጀነው ዜና በዚሁ ተጠናቋል። ወደ አሉላ ከበደ መራቸዋሉ። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የዕለተ ሐሙስ ምሽት ህዳር 5 2017 ዝግጅታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። የዋና አዘጋጃችን ጽዮን ግርማ፣ የዌብና ማህበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያውናት የስቱዲዮ ምስልና ድምጽ አቀናባሪው ጃን ናው። እስከ ምሽቱ ጃንጌል ነው። እስከ ምሽቱ አራት ሰዓት አብረናችን እንዘልቃለን። አሁን በቀጥታ ወደ ዕለቱ አቢይ ርዕስ። በኦሮሚያ ክልል የተለያዩ ዞኖች ታጣቂዎች የተወገዙበት የሰላም ጥሪ የተላለፈበት ሰልፍ መካሄዱን ተሳታፊዎች ገለጡ። በኦሮሚያ ክልል ምስራቅ ምዕራብ ሸዋ ምዕራብና ቀለም ወለጋ፣ አርሲ፣ ጉጂ ዞኖች እና የተለያዩ ወረዳዎች የሰላም ጥሪ የተባለው ታጣቂዎች የተወገዙበትና ይኸው መልእክት የተላለፈባቸው ሰልፎች መደረጋቸውን ተሳታፊዎች ለአሜሪካ ድምጽ ገልጠዋል። አንዳንዶቹ ሰልፉ በመንግስት አስተባባሪነት እንደ ተዘጋጀ ሲናገሩ፣ ሌሎች ደግሞ መንግስትና ታጣቂ ቡድን ሰላም እንዲያወርዱ ለመጠየቅ በህብረተሰቡ እየተሰናዳ ነው ይላሉ። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መንግስት ሰልፉን በማስተባበር ውስጥ እጁ የለበትም ብለዋል። ከኦሮሞ ነጻነት ሰራዊት ታጣቂዎች ተወካይ በኩል ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጠው ዝርዝሩን ይዛለች። ሰልፉ ከተካሄደባቸው የኦሮሚያ ክልል አካባቢዎች መካከል የምስራቅ ሸዋ ዞን ቦሰት ወረዳ ይገኝበታል። በአካባቢው የሰልፍ አስተባባሪ የሆኑ አቶ በዳሶ ቱፋ የሰልፉ አላማ ነው ያሉትን ለአሜሪካ ድምጽ በስልክ ተናግረዋል። በክልሉ የደፈረሰው ሰላም እልባት እንዲያገኝ ነው። ለመንግስትና ለኦሮሞ ነጻነት ሰራዊት ጥሪ ያቀረብ ነው። በተለይ ላለፉት አምስት ዓመታት በሰላም እጦት ምክንያት የደረሰብን ጉዳቶች በርካቶች ናቸው። እናም በዙ ከቀጠለም የከፋ ችግር መምጣቱ አይቀርም። አባገዳዎች፣ ሀዳ ሲቄም፣ የሃይማኖት አባቶችና የአገር ሽማግሎች ጨምረን ሰልፍ የወጠነውም ለዛ ነው። ከሁለቱም ወገን አዎንታዊ መልስ እንጠብቃለን። በሰልፉ ላይ መገኘታቸውን ከፈንታሌ ወረዳ የተናገሩት አቶ ሮባ ሀዋሳ በወረዳቸው ሰልፉ ተደረገበት ያሉትን አላማ ሲገልጹ ጋሸነን ከኒከ በዚህ አምስት ዓመታት ውስጥ ልጆች ትምህርት ቤት መሄድ አልቻሉም። ወላድናት በጤና ተቋም አገልግሎት አታገኝም። የምናመርተውን ምርት እንኳን ወደ መታራ ከተማም ለማድረስ አልቻልንም። የትራንስፖርት አገልግሎት የለንም። ከአጎራባች ወረዳዎች ጋር በየትኛው መንገድ ለመገናኘት አልቻልንም። እናም ግራ ሲገባን ተሰብስበን ተወያየን። ከዛም የሰላም ጥሪ ለመንግስትም ለታጣቂውም ለማቅረብ ወሰንን። ዛሬ ያደረግነው ሰልፍም ያልተማሩ ልጆቻችን ወደ ትምህርት ቤት እንዲሄዱም ሁለቱም ወገኖች ወደ ሕክምና ተቋማት መሄድ ባለመቻላቸው ህይወታቸውን ያለፉ እናቶች ሁኔታ ከግንዛቤ ውስጥ ከተው ወደ ሰላም ድርድር ቢመለሱ ብለን ነው ሰልፉን ያካሄድ ነው። በጣም የሚገርመው ሁለቱም እርስ በርሳቸው ቤተሰቦች ናቸው። እናም ይህ ሰቆቃና መገዳደል ይብቃ ብለን ነው ሰልፍ የወጣ ነው። በምዕራብ ወለጋ ዞን የቤጊ ወረዳ ነዋሪ አቶ ዱሳ ጋርማ በኩላቸው ሰልፉ ላይ መሳተፋቸውን ገልጸው ሰልፉ በመንግስት ባለስልጣናት እየተዘጋጀ ነው ብለዋል። ለፋቴ መንጭሬ መኛደና በልበላ ጠዋት ቁርስ የበላሁ የቤተ በር ተንኳኩቶ በሩን ሲከፍት አንድ የአካባቢችን ምልሻ ከሶስት መከላከያ ጋራም በር ላይ ናቸው። ስብሰባ አለ አሉኝ። እሺ ብዬ ተከትያቸው ሲሄድ ሜዳ ተብሎም የሚታወቀው የመከላከያ ካምፕ አጠገብ ሰዎች ተሰብስበው አገኘው። ከዛም ሸኔን ለማውገዝ የተዘጋጀ ሰልፍ መሆኑን ተነገረኝ። የቤጊ ወረዳ አስተዳደርናም የብልጽግና ፓርቲ ያሰሙ የነበረውን መፈክር ህዝቡም እንዲረግመው አደረጉም። አቶ ኢዶሳ አያይዘው ከተሰላፊው መካከል አንድ ወጣት በአካባቢው ሰላም እንድመጣ ሰልፉ መዘጋጀት ያለበት በነዋሪዎች እንጂ በመንግስት አይደለም በማለቱና ሀሳቡም በሌሎች አምስት በሚሆኑ ሰዎች በመደገፉ ችግር እንዳጋጠመው ተናግረዋል። ነገኛ ቃሚ ወለባሪ ኬሳ አገሉ ጅረኒ ጆሌን ካግናን ሁሌ ዳረሬ በኒ እዛው እርሱና የእርሱን ሀሳብ የደገፉ አምስት ሰዎች በምልሻ ተደብደበው ከቦታው ተወሰዱም የት እንደዷ እስከ መጨረሻው ሁለቱ አመራሮች የሸነ ታጣቂዎችን እንድናወግዝ ስናገኛቸውም መረጃ እንድንሰጥና ከመንግስት ጎን እንድንቆም ተነገረን። ከዛ ተበተንን። የመጀመሪያ አስተያየት ሰጪ አቶ በዳሱ ሰልፉ በማህበረሰቡ እንደተዘጋጀ ይናገራሉ። ሪቪራ ካና ከንቆጴስ ኡመቱማ የቆጴስን ሞቱማ ጋፋኔቲ ሰልፉን ያዘጋጀው ህብረተሰቡ ነው። ስናዘጋጅ መንግስትን አስፈቅደን ነው እንደ ማንኛውም ሰላማዊ ሰልፍ ከቀን ለሞለጋ ዞን። አስተያየታቸውን የሰጡት ሰዎች ስማቸውንና ድምጻቸውን ለደህንነታቸው ሰግተው እንዳንጠቀም የጠየቁን ሰልፍ መኖሩን ዛሬ ጠዋት እንደሰሙና በአካባቢው ምልሻ ተገድደው እንደወጡ ገልጸዋል። የክልሉ መንግስት ቃል አቀባይ አቶ ኃይሉ አዱኛ ህብረተሰቡ ሰልፉን በራሱ ተነሳሽነት ያዘጋጀ ነው ሲሉ ተናግረዋል። ሰላማዊ ሰልፉን ያዘጋጀው ማህበረሰቡ ነው፣ በራሱ ተነሳሽነት ያዘጋጀው እንደ ከዚህ ቀደሙ አለመግባባቶች በሰላማዊ መንገድ እንዲፈቱ፣ መገዳደል እንዲቆም የሰላም ጥሪ ነው ያደረጉት ማለት ነው። ይሄ መንግስት እጁ ያለበት ሳይሆን ማህበረሰቡ በተደጋጋሚ ሰላሙ ተናግቷል፣ ወጥቶ መግባት አልቻለም። ያን ሁሉ መከራ እልባት እንዲያገኝ ነው የሚፈልገው። እና መንግስት የጠራው አይደለም። ሰርቶ መክበር የሚቻለው ሰላም ሲኖር ነው ብሎ በራሱ ተነሳሽነት የወጣው ስለሆነ መንግስት አካል አንድም ቦታ ጣልቃ የገባበት ሁኔታ የለም። የዛሬው ሰልፍ በተመለከተ ከኦሮሞ ነጻነት ሰራዊት መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኢትዮጵያ መንግስት ሸኔ እያለ የሚጠራቸው እና በሕዝብ ተወካዮች ምክር ቤት በአሸባሪነት በተፈረጁት የኦሮሞ ነጻነት ታጣቂዎች እና በመንግስት የጸጥታ ኃይሎች መካከል በኦሮሚያ ክልል ግጭት ከተጀመረ ስድስት ዓመታት ተቋጥሯል። በተለያዩ ጊዜያት ህብረተሰቡ፣ መንግስትና የኦሮሞ ነጻነት ሰራዊት ወደ ሰላም እንዲመጡ ጥያቄ ሲያቀርቡም ቆይተዋል። በመንግስትና በሰራዊቱ መካከል ልካሄድ ተጀምሮ የነበረው ድርድር ያለ ስምምነት መጠናቀቁ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይን ፀሐይን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ከዕለቱ አቢር እስ ደግሞ ወደ ተከታዩ ስንሻገር ወደ ጎረቤት ሶማሊያና ኢትዮጵያ ጉዳይ ይወስደናል። አልሻባብን መዋጋቷን እንደምትቀጥል ኢትዮጵያ አስታውቃለች። ጦሯ በቅርቡ ከሶማሊያ እንደሚወጣ ቢጠበቅም ኢትዮጵያ አልሻባብን የመዋጋት ተግባሯን ግን እቀጥላለሁ ነው ያለችው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ በሰጡት ጋዜጣዊ መግለጫ ላይ ጥያቄው ቀርቦላቸው በሰጡት ምላሽ በየትኛውም ሁኔታ አልሻባብን የማዳከም ስራ የሚቀጥል ይሆናል ነው ያሉት። ቃል አቀባዩ ይህን ያሉት ራሷን ነፃ ሀገር አድርጋ ከምትቆጥረው ሶማሌላንድ ጋር በተፈረመ የመግባቢያ ስምምነት ሳቢያ ኢትዮጵያና ሶማሊያ ውጥረታቸው ተባብሶ በቀጠለበት ወቅት ነው። በአዲሱ የአፍሪካ ህብረት የሶማሊያ የሰላም ማስከበር ተልዕኮ ላይ ኢትዮጵያ እንደማትሳተፍ የሶማሊያ መከላከያ ሚኒስትር ባለፈው ቅዳሜ መናገራቸው ይታወቃል። ለዝርዝሩ ኬኔዲ አባተ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ህዳር አምስት ቀን 2017 ዓ ም በወቅታዊ ጉዳዮች ላይ መግለጫ ሰጥተዋል። በዚህ ወቅት ከአትሚስ በኋላ ባለው የአፍሪካ ህብረት የሶማሊያ የሰላም ተልዕኮ ላይ የኢትዮጵያን አቋም በተመለከተ ተጠይቀው ኢትዮጵያ አልሸባብን በየትኛውም ሁኔታ ለቀጠናው አደጋ ሊሆን የማይችልበት ደረጃ በማድረስ ረገድ እንዲሁም በሶማሊያ መንግስት ምስረታና መረጋጋት ላይ የተጫወተችው ቁልፍ ሚና በሶማሊያም ይሁን ባለም አቀፉ ማህበረሰብ የሚታወቅ ነው ያሉት አምባሳደር ነቢያት አገሪቱ በአልሸባብ ላይ የምታካሄደው ዘመቻ እንደሚቀጥል ተናግረዋል። በአሁኑ ወቅት ለብሔራዊ ደህንነታችን ስጋት እንዳይሆንና እስካሁንም በተከፈለው መስዋዕትነት የተገኙ ድሎች እንዳይቀለበሱ በየትኛውም ሁኔታ አልሸባብን፣ አሸባሪውን ቡድን የማዳከም ስራ የሚቀጥል ይሆናል። የሚኒስቴሩ ቃል አቀባይ ይህን ያሉት ራሷን ነጻ አገር አድርጋ ከምትቆጥረው ከተገንጣይዋ ሶማሊላንድ ጋራ በተፈረመው የመግባቢያ ስምምነት ምክንያት በቀጣዩ ጥር ወር በሚጀምረው አዲሱ የአፍሪካ ሕብረት የሰላም ማስከበር ተልእኮ ላይ ኢትዮጵያ እንደማትሳተፍ ሶማሊያ አቋሟን ባሳወቀችበት ወቅት ነው። የሶማሊያ መከላከያ ሚኒስትር ቅዳሜ ዕለት ይህንኑ የሀገራቸውን አቋም አስታውቀዋል። ሚኒስትሩ አብዱልቃድር ሞሐመድ ኑር በአገሪቱ መንግስት ከሚተዳደር የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ላይ እስካሁን የምናውቀው ሉዓላዊነታችንን ና አገራዊ አንድነታችንን በመጣሷ ምክንያት በአዲሱ የአፍሪካ ህብረት ተልእኮ ውስጥ የማትሳተፈው ብቸኛዋ አገር ኢትዮጵያ መሆኗን ነው ሲሉ ተናግረው ነበር። ይህን በተመለከተ ተጠይቀው አምባሳደር ነቢያት ጌታቸው በሰጡት ምላሽ ኢትዮጵያና ሶማሊያ የማይነጣጠሉ ጎረቤት ሀገሮችና ህዝቦች እንደመሆናቸው ጊዜያዊ ችግሮችን የማባባስ ፍላጎት የለንም በየጊዜው ሁኔታዎችን ለማባባስ የሚሰነዘሩ ጠባጫሪ አካሄዶች ተከትለን እንካ ሰላምቲያ የመግባት ፍላጎቱም የለንም። ይልቁንም ኢትዮጵያ የሁለቱን ሀገራት የሁለትዮሽ ግንኙነት የረጅም ዘመናት ያስቆጠረ የህዝብ ለህዝብ ግንኙነት ጠቃሚ በሆነ መንገድ በረጅም ጊዜ እይታ የመገንባትና ቀጣናዊ ትስስርን የማጎልበት ስትራቴጂክ እይታዎችን በቀጣይም አጠናክራ የምትቀጥል ነው የሚሆነው። ኢትዮጵያን ጨምሮ አምስት ሀገራት ወታደሮችን ያዋጡበት ነባሩን የአፍሪካ ህብረት የሶማሊያ የሽግግር ተልእኮ አትሚስን የሚተካው አዲሱ በሶማሊያ የአፍሪካ ህብረት ድጋፍና የማረጋጋት ተልእኮ አውሶም ከቀጣዩ ጥር ወር ጀምሮ ለሶስት ዓመታት የሚቆይ ስምሪት እንደሚቀበል የተባበሩት መንግስታት መረጃ ያመለክታል። የስምሪት ጊዜው በማብቃት ላይ በሚገኘው የአፍሪካ ህብረት ተልእኮ ውስጥ ቢያንስ ሶስት ሺህ ኢትዮጵያውያን ወታደሮች አልሸባብን በመዋጋት ላይ ናቸው። በሁለትዮሽ ስምምነት ደግሞ ተጨማሪ ከ5 ሺህ እስከ 7 ሺህ የሚደርሱ የኢትዮጵያ ወታደሮች በተለያዩ የሶማሊያ ክፍሎች ሰፍረዋል። ኢትዮጵያ በቀጣዩ የሰላም ተልእኮ ውስጥ እንደማትሳተፍ በመግለጽ የሶማሊያው መከላከያ ሚኒስትር የመጀመሪያው የአገሪቱ ባለስልጣን አይደሉም። በነሐሴ ወር የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ የኢትዮጵያ ጦር በአዲሱ ተልእኮ ውስጥ የሚቀላቀለው አዲስ አበባ ከሶማሊላንድ ጋር ከፈረመችው ስምምነት ስትወጣ ብቻ ነው ብለው ነበር። ኢትዮጵያ በበኩሏ በመግባቢያ ስምምነቱ ምክንያት በሶማሊያ የሚቀርበውን የሉዓላዊነት ጥሰት ክስ በተደጋጋሚ አስተባብላለች። ጠቅላይ ሚኒስትር አብይ አህመድ ባለፈው ወር ጥቅምት 21 ለሕዝብ ተወካዮች ምክር ቤት በወቅታዊ ጉዳዮች ላይ ማብራሪያ ሲሰጡ ከሶማሊላንድ ጋር ስንፈራረም የ99 ዓመት ሊዝ ጠይቀናቸው እምቢ በማለታቸው የ50 ዓመት ሊዝ ነው የፈረም ነው ካሉ በኋላ የ50 ዓመት ሊዝ እንዴት መሬት መቀማት ይሆናል ብለዋል። እኛ ከሶማሊያ ጋራ ምንም አጀንዳ የለንም። አጀንዳችን ትንሽ የባህር መዳረሻ ማግኘት ነው ሲሉም አክለዋል። በሶማሊያ ለጋራ ሰላም ብለን በሺ የሚቆጠር ሰው ነው የሰዋነው። አሁንም የምንፈልገው እሱን ነው ያሉት ጠቅላይ ሚኒስትሩ ሰላማዊ በሆነ መንገድ የቀይ ባህር ተደራሽነትን የማረጋገጥ ጥረታቸውን እንደሚቀጥሉ ገልጸው ነበር። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት በዛሬው መግለጫቸው በሌሎች ጉዳዮችም ላይ ማብራሪያ ሰጥተዋል። ስድስት ሀገራት ማጽደቃቸውን ተከትሎ ተግባራዊ የሆነው የናይል ወንዝ ተፋሰስ የትብብር ማዕቀፍ ስምምነት አይገዛንም በሚል ሱዳንና ግብፅ የሰጡትን የጋራ መግለጫ በተመለከተ ለተነሳላቸው ጥያቄ ሲመልሱ ይህንን ለማደናቀፍ የሚሞክሩ ሀገራት ቢኖሩም ስምምነቱ በስድስት ሀገራት ስለጸደቀ ተግባራዊ እንደሚሆንና ጉዳዩን ኢትዮጵያ በቅርበት እንደምትከታተል አስረድተዋል። በሳዑዲ አረቢያ በችግር ላይ የሚገኙ ዜጎችን በማስመለስ ተግባር ካለፈው ሚያዝያ ወር ጀምሮ እስከ ጥቅምት አጋማሽ ከ94 ሺህ በላይ ኢትዮጵያውያን እንደተመለሱ ከሚያንማር ደግሞ 31 ሰዎች መመለሳቸውን ተናግረዋል። ከእነዚህ ሀገራትና ከሊባኖስም በችግር ላይ የሚገኙ ዜጎችን የማስመለስ ተግባር መቀጠሉንም አብራርተዋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ ኬኔዲ ኬኔዲ አባትን ለዘገባው አመሰግናለሁ። ወደ ተከታዩ ርዕስ ስንመለስ ደግሞ በመስከረም አበራ ላይ ሊሰጥ የነበረው የፍርድ ውሳኔ ለሶስተኛ ጊዜ ተራዝሟል። በኮምፒውተር ተገልግላ በህብረተሰብ መካከል አመፅ፣ ሁከትና ግጭት ለማነሳሳት ሞክራለች በሚሉ የወንጀል ክሶች ከሳምንታት በፊት የጥፋተኝነት ውሳኔ የተላለፈባት ኢትዮ ንቃት የተሰኘ የዩቲዩብ ፕሮግራም አዘጋጇ መስከረም አበራ ለፍርድ ውሳኔ ለዛሬ ብትቀጠርም ዳኛ ባለመሟላቱ ለሶስተኛ ጊዜ ተለዋጭ ቀጠሮ መሰጠቱ ነው የተገለጸው። በተያያዘ በነ ዶክተር ወንደሰን አሰፋ የክስ መዝገብ የሽብር ተከሳሽ ሆነው የቀረቡ ወይም ክስ የቀረበባቸው ወንጀል አለመፈጸማቸውን ገልጸው ዛሬ የእምነት ክህደት ቃላቸውን ለፍርድ ቤቱ ሰጥተዋል። ፍርድ ቤቱ የአቃቤ ሕግ ምስክሮችን ቃል ለመስማት ቀጠሮ ሰጥቷል። የፍርድ ቤቱን ሂደት የተከታተለው ኬኔዲ አባተ ይህንንም እንዲህ ያሰናድቶታል። በሁለት መዝገቦች ስር የተመሰረተባትን የክስ ሂደት በመከታተል ላይ የምትገኘው ኢትዮ ንቃት የተሰኘ የዩቲዩብ ሚዲያ መስራችና ባለቤት መስከረም አበራ ከሳምንት በፊት ጥፋተኛ በተባለችበት ኮምፒውተርን በመጠቀም በህብረተሰብ መካከል አመፅ፣ ሁከት እና ግጭት ለማነሳሳት ሞክራለች በሚለው ክሷ ላይ ለፍርድ ውሳኔ ዛሬ ህዳር አምስት ቀን ተቀጥራ የነበረ ቢሆንም ቀጠሮው ለሶስተኛ ጊዜ ተራዝሞ ለህዳር 11 ተላልፏል። ለፍርድ ውሳኔው ተለዋጭ ቀጠሮ የተሰጠው ዛሬን ጨምሮ እንዳለፉት ሁለት ቀጠሮ ዎች ሁሉ ዳኛ በመጓደሉ ምክንያት መሆኑን ችሎቱ አስታውቋል። የፖለቲካ ትንታኔዎችን በመስጠት የምትታወቀው መስከረም አበራ መልእክት ለጀኔራል አበባው ታደሰና አማራ ክልል ምን እየተደረገ ነው በሚል ርዕስ በ2014 ሚያዝያ ወር ላይ በቀናት ልዩነት በዩቲዩብ ሚዲያዋ ባስተላለፈቻቸው ሁለት ፕሮግራሞች የኮምፒውተር ወንጀል አዋጅን ጥሳለች በሚል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ልዩ ልዩ ከባድ ወንጀሎች ችሎት ጥቅም ታይውለት ነበር። የጥፋተኝነት ውሳኔ የተላለፈባት በወቅቱ የቅጣት ማቅለያ አስተያየት እንድታቀርብ በችሎቱ ተጠይቃ እንደማታቀርብ ገልጻለች። ለዚህም ምክንያቷ የቀረበባት ክስ ሀሳብን በነፃነት የመግለጽ መብትን የሚጋፋ በመሆኑ በክሱ ስለማታምንበትና ያቀረብኩት የክስ መከላከያ በአግባቡ አልታየልኝም በሚል መሆኑን ከጠበቆቹ አንዱ ሰለሞን ገዛኝ ተናግረዋል። ችሎቱ በበኩሉ ያቀረበችውን መከላከያ መመልከቱን አስረድቷል። ይህ በእንዲህ እንዳለ በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ በእነ ዶክተር ወንዶሰን አሰፋ መዝ ከመዝገብ ስር አቃቤ ህግ አሻሽሎ ባቀረበው ክስ ላይ ተከሳሾቹ ዛሬ ህዳር አምስት ቀን የእምነት ክህደት ቃላቸውን ሰጥተዋል። አቶ ሰለሞን ገዛኸኝ ከተከሳሽ ጠበቆች አንዱ ናቸው። ዛሬ ሁሉም ተከሳሾች ቀርበዋል። አራቱን ጋዜጠኞች ጨምሮ ሀያ ሶስቱም ተከሳሽ ነው የእምነት ክደት ቃላቸውን የሰጡት ችሎቱም እንግዲህ በተያዘው ቀጠሮ መሰረት ወደ እምነት ክደት ቃል መጠየቁ ሂደት ነው የገባው። ያው ተራ በተራ ሁሉም ተከሳሾች የእምነት ክደት ቃላቸውን ጠይቀዋል። ሁሉም ለቀረበብን ክስ ጥፋተኛ አይደለንም ወንጀሉ አልፈጸምንም ነው የሚል ነው። አቃቢ ህግ ተከሳሾቹ በዋና ወንጀል አድራጊነት ፈጽመዋል ባለው የሽብር ወንጀል ህይወታቸው አልፏል ያላቸውን የ217 ሰዎች ስምና ሌሎችንም ጉዳቶች በዝርዝር ጠቅሶ ክሱን እንዲያሻሽል በተሰጠው ብይን መሰረት ከትናንት በስቲያ ማክሰኞ እለት ነበር የተሻሻለ ክስ ያቀረበው። በክስ መዝገቡ ከተካተቱት 51 ሰዎች መካከል ክሱን አልፈጸምንም በማለት ለችሎቱ የእምነት ክህደት ቃላቸውን ከሰጡት በቁጥጥር ስር የሚገኙ 23 ተከሳሾች ውስጥ የተወሰኑ በክሱ ዙሪያ ተጨማሪ አስተያየቶችን ሰንዝረዋል። ዶክተር ወንዶሰን አሰፋ፣ የሚዲያ ባለሙያው ዳዊት በጋሻውና ረዳት ፕሮፌሰር ሲሳያው ግቸው ሁላችንም የተከሰስነው ግፍ ለደረሰበት በተለያዩ ቦታዎች ለሚገደለው የአማራ ህዝብ በመጮኋችን ነው ብለዋል። ይህ ደግሞ ጥፋት አይደለም ያለው ከተከሳሾቹ አንዱ ዳዊት በጋሻው አሁንም በህዝቡ ላይ የሚደርሰውን ግፍ ከመቃወም የሚያስቆመን የለም ሲልም አክሏል። የተከሳሾቹን የእምነት ክህደት ቃል ተከትሎ አቃቤ ህግ የምስክሮቼ ቃል ይሰማልኝ ብሏል። አቶ ሰለሞን ገዛኸኝ አቃቤ ህግም ተከሳሾቹ ቀረበባቸውን ክስ ክደው ስለተከራከሩ ማስረጃችንን አቅርበ እናሰማ ነው ያለው፣ ያው ምስክሮችን እናሰማ በሚል ነው። በዚህ መካከል ከኛ ከጠበቆች በኩል የቀረበው ጥያቄ ምንድን ነው? በእርግጥም አቃቤ ህግ ዘጠና ስድስት ምስክሮች አሉ ብሏል። ሆኖም ግን የምስክሮች ዝርዝር ፍርድ ቤቱ እንዲያስረክብልን ብለን በጠየቅነው መሰረት ፍርድ ቤቱም እንደውም እናንተም ከማለታቸው ውጪ እኛም ዝርዝሩ ለእኛ እንዲሰጥ እየተመካከልን ነበርና ይህም ይደረጋል በማለት እነዚህ ምስክሮች ለመስማት ከሀሳ ሰባት እስከ አስራ ስምንት ተይዟል። ቀጠሮ ምስክሮችን ለመስማት ማለት ነው። አራት የመገናኛ ብዙሀን ባለሙያዎችን ጨምሮ በእነ ዶክተር ወንዶሰን አሰፋ መዝገብ ስር የሚገኙ ሀምሳ አንድ ተከሳሾች በአማራ ክልል ከሚንቀሳቀሰውና መንግስት ጽንፈኛ ሀይል ብሎ ከሚጠራው የፋኖ ታጣቂ ቡድን ጋር በመሆን የአማራ ክልልን ከፍተኛ የመንግስት ባለስልጣናት በመግደል የክልሉን ቀጥሎም የፌዴራሉን መንግስት ስልጣን በኃይል ለመቆጣጠር በማሰብ ከ2014 ዓ ም ጀምሮ የሽብር ድርጊት ፈጽመዋል በሚል መከሰሳቸውን መዘገባችን ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲን ለሁለቱም ዘገባዎቹ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ ስርጭታችን እስከ አራት ሰዓት ይቀጥላል። አሁን ደግሞ በአማራ ክልል ደቡብ ወሎና ሰሜን ሸዋ ዞኖች የሚገኙ መምህራን የጸጥታ ችግር ወዳለባቸውና ወደ ተመደቡባቸው የገጠር ትምህርት ቤቶች ሄደው ስራ እንዲጀምሩ በአካባቢው ባለስልጣናት አስገዳጅ መመሪያ እንደወጣባቸው የገለጹበትን ይመለከታል። መምህራኑ የተመደቡባቸው ቀበሌዎች በፌዴራል መንግስቱና በፋኖ ታጣቂዎች መካከል ከፍተኛ ግጭት የሚካሄድባቸው በመሆኑ ለደህንነታቸው እንደሚሰጉ ነው የተናገሩት እንዳይቀሩ ታዲያ ወደ ምድብ ቦታቸው ካልሄዱ ደሞዝ እንደማይከፈላቸው እንደ ተነገራቸውም አመልክተዋል። በዚህ መሀል ችግር ላይ መውደቃቸውን ገልጠው የጸጥታ ሁኔታ እስኪስተካከል መንግስት ችግራቸውን እንዲረዳላቸው ነው የጠየቁት። የአማራ ክልል መምህራን ማህበር በመምህራኑ ስለ ተነሳው ቅሬታና ስጋት መረጃ እንዳለው ጠቅሶ በትጥቅ ትግል ውስጥ ያሉ አካላት የመማር ማስተማሩ ሂደት ከጸጥታ ችግር የጸዳ እንዲሆን የማድረግ የበኩላቸውን ድርሻ እንዲያበረክቱ ጥሪ አስተላልፈዋል። መስፍን አራጌ ዝርዝሩን ይዟል። በመከላከያውና በፋኖ ታጣቂዎች መካከል ተደጋጋሚ ግጭትና የተኩስ ልውጥ ከሚደረግባቸው አካባቢዎች አንዱ በሆነው በአማራ ክልል ደቡብ ወሎ ዞን ወግዲ ወረዳ ውስጥ በአንደኛ ደረጃ መምህርነት የሚያገለግሉትና ስማቸው ለደህንነት ሲባል እንዳይጠቀስ የጠየቁ አስተያየት ሰጪ በአካባቢው ባለው የጸጥታ ችግር ምክንያት አብዛኞቹ የወረዳው ትምህርት ቤቶች አገልግሎት እየሰጡ አለመሆናቸውን ተናግረዋል። ችግሩ እየታወቀ የአካባቢው መንግስታዊ አመራሮች ወደ ምድብ ቦታችን እንድንሄድ አስገዳጅ ያሉትን ውሳኔ አሳልፈዋል በማለት ይከሳሉ። ወረዳ ውስጥ እንግዲህ ወደ ሰባ ምናምን ትምህርት ቤት አለ። ከነዛ መካከል አስሩ አካባቢ ቢሰሩ እንጂ ከዚ ውጭ ያለው ስራ እየሰራ አይደለም። አሁን የነሱ አባባል ሄዳችሁ መስራት መቻል አለባችሁ ነው። ትምህርት በባህሪው ሰላምን ምን ይፈልጋል? ከምንም በላይ ነው። ይህ ማድረግ አልቻልንም። አሁን ባለው ሁኔታ ምክንያት ምድጎራ መሄድ አልቻልንም። ልንሰራ ማንችልን በቃ ከዛም እንደንሰራ የሚያግደን ነገር አለ ከዚህኛው ደግሞ ሂዱ ነው። መሀል ላይ እኛን ተሸግርም ፈቃል። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ያሳሰቡ በደቡብ ወሎ ዞን ደላንታ ወረዳ በአንደኛ ደረጃ መምህርነት የሚያገለግሉ አስተያየት ሰጪ ወደ ምድብ ቦታችን እንዳንሄድ የፋኖ ታጣቂዎች ክልከላ አለ፣ አንጻራዊ ሰላም ባለበት ቦታ እንዳንቆይ ደግሞ የአካባቢው አመራሮች ወደ ምድብ ቦታችን እንድንሄድ አስገዳጅ ውሳኔ እያሳለፉ ነው ብለዋል። እኒሁ አስተያየት ሰጪ ወደ ምድብ ቦታቸው ባለ ሜዳቸው ከአንድ ወር በላይ ደግሞ ሳይቀበሉ መቆየታቸውን ተናግረዋል ማለት ነው። ኃላፊነት አንወስድም። መንግስት በአየር በድሮን ይመታል። ለተማሪዎች ዋስትና የለንም። እንደ ትምህርት ቤት እንዳይከፍቱ ነው የሚሉት። መንግስት ደግሞ ኃላፊነት አለኝ፣ ግቡ፣ ሰላም ነው እያለ ነው ያለው። የሚገርም እዛ ቀጠና ግማሽ መከላከያ ያለው ግማሽ እነሱ ናቸው ያሉ የወግዴው አስተያየት ሰጪ ደግሞ ለወራት ደሞዝ አለመቀበላቸውን ጠቅሰው ከነ ልጆቼ የቤተሰብ ጥገኛ ለመሆን ተገድጃለሁ ብለዋል። ደሞዝ እኮ አልተከፈለን። ኖርማሊ ነሐሴ ውስጥ የተከፈለን እኮ ነን። ምንም የለን። ቤተሰብ ጥገኛ ሆነን እኮ የተቀመጥነው ነው አሁን ስንት ልጅ አሳዳጅ ያለ፣ የሚገርም ነገር። እስኪ አስበው ወር መድረስን አልችል ብለን ስንጨነቅ የነበር ሰዎች ዛሬ ከሁለት ወር ሶስት ወር መታገር ማለት እስኪ አስበው ወደ ራስ አምጣና። በሰሜን ሸዋ ዞን የፍራታ ግድም ይሙሎ አካባቢ በመምህርነት የሚሰሩና ስማቸው በተመሳሳይ የደህንነት ስጋት እንዳይጠቀስ የጠየቁ ሌላው አስተያየት ሰጭ ደግሞ ምድብ ቦታቸው ላይ የጸጥታ ችግር ስላለ አንጻራዊ ሰላም ባለበት አጣዬ ከተማ መቀመጣቸውን ተናግረዋል። ይሁን እንጂ የጸጥታ ስጋት ወዳለበት ምድብ ቦታ ሰላሳቸው እንዲሄዱ ከመንግስት አካላት ግፊት መኖሩን መጠቆማቸው አልቀረም። እስካሁን ክፍያ አልተቋረጠብንም፣ ይከፈለናል። ነገር ግን ቦታችሉ እየተባለ ስለሆነ ቦታችን ደግሞ መሄድ አልቻለም። በዙ በጦርነቱ ምክንያት ካለ ደግሞ መንግስት ደሞዛችን ላይ ከፍለን ይችላል የሚል ስጋት አለን እየተባለም ስለሆነ የመኖር ያለመኖር ህልውና ነው አሁን ፊታችን የተጋረጠው። አራጋዊ መር የተባሉ የአምባሰል ወረዳ ኗሪ ደግሞ በአካባቢያቸው ባለው የጸጥታ ችግር ምክንያት ልጆቻቸውን ወደ ትምህርት ቤት ለመላክ አለመቻላቸውን ጠቁመዋል። ሶስት ልጆች አሉኝ። አንዷ የአስራሁለት ያክፍል ተማሪ ናት። ውጤት መቶላት እየጠበቀች ነው። ሁለቱ እዛው አካባቢ ተመዝግበው ነበር። በዚህ አመት ትምህርት ባለመጀመሩ ከፍተኛ የሆነ የጸጥታ ችግር በመኖሩ አካባቢያችንን ለቀን፣ አሁን ወደ ኮምበልሻ መተናል። ኮምበልሻም ልጆችን ትምህርት ቤት ለማስገባት በሞክር ጊዜው በመጠናቀቁ ትምህርት ቤት መግባት አልቻሉ። መምህራኑ ባነሱት ቅሬታና ስጋት ዙሪያ ምላሽ ለማግኘት ወደ ክልሉ ትምህርት ቢሮ የህዝብ ግንኙነት ኃላፊ የስልክ ጥሪ ለማድረግ ሞክረን፣ ስልካቸው አልሰራልንም። በቅርቡ ለመንግስት መገናኛ ብዙሀን አስተያየት የሰጡት በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ግን በዘንድሮው የትምህርት ዘመን መመዝገብ ከሚገባቸው ተማሪዎች ውስጥ የተመዘገቡት ከ32 በመቶ እንደማይበልጡ ተናግረው ነበር። ለዚህ ደግሞ የጸጥታውን ችግር በዋናነት አንስተዋል። ሰባት ሚሊዮን አካባቢ ተማሪ እናስመዘግባለን ና እናስተምራለን ብለን ያቀድነው ነው። ነገር ግን አሁን የመዘገብናቸው ተማሪዎች ሁለት ሚሊዮን ሁለት መቶ ዘጠና አምስት ሺህ አንድ መቶ ሃምሳ ሰባት አካባቢ ተማሪዎች ይችላል። ያ ማለት እስከ ሰላሳ ሁለት ፐርሰንት ያልዘለለ የተማሪ ቁጥር ነው ያስመዘገብ ነው ማለት። ከዚህ ተነስተን የምናየው የተወሰነ ጊዜ ካየን በኋላ ሌላ ዙር እና ሌላ የአሰራር መቀየስን ጭምር የሚጠይቅ ነው የሚሆነው ማለት ነው። ያ ማለት ምንድን ነው? የትምህርትን በኢመርጀንሲ ጊዜ የምንመራበት የራሱ ስርዓት አለው። ይዘቶችን ከጊዜ አጣምረን መምራት፣ ታሊያ ደግሞ በአዲስ እንደገና የሚመጡትን ተማሪዎች ከነባሩ አንድ ወር ና ከዚያ በላይ ከተማሩት ነጥለን የራሱን ሲስተም የምናደርገው ይሆናል። ይህን በባለሙያ ተጠንቶ የራሱን አቅጣጫ የምናስቀምጥበት ነው እና ብዙ ጥሩ በርቶ የሚያሰኝ አጀማመር አይደለም። ያለ ነው ሰው ታገልላታለሁ ለሚለው አካል ልጆቹ በጨለማ ህይወት ውስጥ እንዲኖሩ መግፋት ምን ማለት እንደ ጥያቄው ለሁሉም ነው የሚሆነው። የፌዴራሉ ትምህርት ሚኒስተር ቃል አቀባይ መስፍን ቦጋለን በስልክ አግኝተናቸው ከአዲስ አበባ ውጭ ስብሰባ ላይ መሆናቸውን ጠቁመውናል። የሚኒስተር መስሪያ ቤቱን አስተያየት በሚቀጥሉት ጊዜያት ለማካተት እንሞክራለን። በስልክ ያናገርናቸው የአማራ ክልል መምህራን ማህበር ፕሬዚደንት ታጀበ አቻሜለህ መምህራን ማህበሩ በመምህራኑ ስለ ስለተነሱት ጉዳዮች መረጃ እንዳለውና ከሚመለከታቸው አካላት ጋርም እየተነጋገረበት መሆኑን አስታውቀዋል። መምህራኑ እንደሚያነሱት ወደ ትምህርት ቤታቸው ለመሄድ ሲሉ ችግር እንደሚገጥማቸው፣ ትምህርት ቤታቸው ላይ ለመሄድ የሚችሉበት ምቹ ሁኔታ እንደሌለ ነገር ግን ደግሞ ስራ ቦታቸው አልተገኛችሁም ተብለው ወር ሁለት ወር ድረስ ደሞዝ ያልተከፈላቸው መምህራን አሉን በክልላችን በተለያዩ ቦታዎች። ስለዚህ ምቹ ሁኔታዎች እስከሚፈጠሩ ድረስ መምህራን ባሉበት ቦታም ሆነው ቢሆን ደሞዛቸው መከፈል እንዳለበት ማህበሩ ያምናል። የሚመለከታቸው አካላትንም ለማነጋገር ጥረት እያደረግን ነው። ያነጋገርናቸውም ሰዎች ይኖራሉ። ምቹ ሁኔታ ስለተፈጠረ ይመስለኛል የከፈሉ ወረዳዎችም አሉ። በቅርብ የወር ሁለት ወር ደሞዝ እስካሁን ድረስ ደግሞ ያልተከፈላቸው የመስከረምም የጥቅምትም ያልተከፈላቸው ወረዳዎች ያሉበት ይሆንም አለን። በትጥቅ ትግል ውስጥ ይገኛሉ ላሏቸው ሁለቱም አካላት ተከታዩን መልእክት አስተላልፈዋል። እኛ መምህራን ስራችን ማስተማር ነው። በገባነው ቃል መሰረት ኃላፊነታችንን ወጣትና የሚጠበቅብንን ማህበረሰቡን የማገልገል ስራ መስራት ነው። ይህን ስራ ለመስራት ደግሞ ምቹ ሁኔታ ያስፈልጋል። ሕጻናት ጋር ነው ምንሉም ስለዚህ የምናገለግልበት ምቹ ሁኔታ ሁለቱም ትጥቅ ትግል ውስጥ ባሉት አካላት ዋስትና ቢሰጡን የመማር ማስተማር ስራችንን ብንሰራ ካሉብን ችግሮች ነጻ እንሆናለን። እኛ ላይ ያሉ ችግሮች ይፈታሉ፣ ህጻናት ላይም ያሉ ችግሮች ይፈታሉ ብዬ አስባለሁ። የኢትዮጵያ ሰብዓዊ መብቶች ኮሚሽን በቅርቡ ባወጣው ሪፖርት ኢትዮጵያ ውስጥ በስምንት ክልሎች በተከሰቱ የጸጥታ ችግር ድርቅና የአየር ንብረት ለውጥ አምስት ሺህ አምስት መቶ ስልሳ አራት ትምህርት ቤቶች መዘጋታቸውን ገልጾ ነበር። ከእነዚህም ውስጥ ከአራት ሺህ ያልጠበቁት ትምህርት ቤቶች በአማራ ክልል ውስጥ እንደሚገኙ ሪፖርቱ አውስቷል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጊ። መስፍንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የመጽሔቱ ዘገባዎች ይቀጥላሉ። አሁን ደግሞ ወደ አንድ ዓለም አቀፋዊ ርዕስ ነው የምንሻገረው። እዚሁ ጎረቤት ሶማሊያ ጋር ያቆየናል። የሶማሊላንድ ምርጫ ነው። በሶማሊላንድ ምርጫ የድምፅ ቆጠራው በቀጠለበት በአሁኑ ወቅት ሶስቱ ፕሬዚዳንታዊ እጩዎችና ደጋፊዎቻቸው የምርጫውን ውጤት ይቀበሉ ዘንድ ምዕራባውያን ዲፕሎማቶች እያሳሰቡ ነው። ለዲሞክራሲያዊ ሂደቱ የሚሰጡትን ድጋፍ ለማጽናት በተለያዩ ከተሞች ውስጥ የሚገኙ ሰላሳ የምርጫ ጣቢያዎችን መጎብኘታቸውንም ዲፕሎማቱ ተናግረዋል። ባለስልጣናቱ በበኩላቸው በሚቀጥለው ሳምንት አንዳንድ የመጀመሪያ ደረጃ ውጤቶች ይታወቃሉ ብለው ያምናሉ። የአሜሪካ ድምፁ ሀሩ ማሩፍ ያጠናቅረውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። የትላንቱን የሶማሊላንድ ምርጫ ለመታዘብ በስፍራው የተገኙት ከአስር አገራት የተውጣጡ ዲፕሎማቶች ግልጽ የሆነ የምራጮች ምዝገባና የእጩዎች ጥቆማ ሂደት አድርጓል ሲሉ የሶማሊላንድ ብሔራዊ ምርጫ ኮሚሽንን አድንቀው ተናግረዋል። ዲፕሎማቶቹ በመግለጫቸው አያይዘውም ነፃና ገለልተኛ አሰራርን ለማረጋገጥ ላደረገው ጥረትም ኮሚሽኑን አመስግነዋል። ከዩናይትድ ስቴትስ፣ ከእንግሊዝ፣ ከጀርመን፣ ከዴንማርክ፣ ከስዊድንና ከሌሎች አምስት አገራት የተውጣጡ ዲፕሎማቶች ዲሞክራሲና የተጠያቂነት አሰራርን ለማጠናከር ከሶማሊላንድ ጋር በመተባበር እንደሚሰሩ ተናግረዋል። ይህ እንዲህ እንዳለ በግጭት ሳቢያ አንዳንድ አካባቢዎች የምርጫ ጣቢያዎች ሳይከፈቱ ቢቀሩም ምርጫው በአጠቃላይ ሰላማዊ ነበር ብለዋል። ቲም ኮል የሶማሊላንድ ምርጫ ዓለም አቀፍ የታዛቢ ቡድን ተጠሪ ናቸው። በሶማሊላንድ ምርጫ ኮሚቴ ተጋብዘው የመጡ ሀያ ስምንት ዓለም አቀፍ ታዛቢዎች ያሉበትን ቡድን መርተው ነው ወደዚያ ያቀኑት። ጠዋት የድምፅ መስጫ ጣቢያዎች ሲከፈቱ ጀምረን ምርጫውን ሂደት ታዝበናል። ከጠዋቱ 12 ሰዓት ተኩል ጀምረው በአንድ ሰዓት የምርጫ ጣቢያዎቹ እስከሚከፈቱ ጠብቀዋል። ከዚያም በኋላ ክልሎቹ የምርጫውን ሂደት ታዝበዋል። በተለያዩ የምርጫ ጣቢያዎች በመኪና እየተዘዋወሩ በእያንዳንዱ ጣቢያ ለ30 ደቂቃ ያህል እየቆዩ ሂደቱን ተከታትለዋል። ከዚያም በኋላ የምርጫ ጣቢያዎቹ ሲዘጉና የድምፅ ቆጠራውን ተመልክተዋል። የድምፅ መስጫ ሳጥኖች ድምፆቹ የተቆጠሩ ወደሚመዘገቡበት የወረዳ ማዕከሎች ሲጓጓዙም ተከታትለዋል። አንድ መቶ አርባ ስድስት የምርጫ ጣቢያዎችን መጎብኘታቸውንና በአንዳንድ አካባቢዎችም አስተዳደራዊ ችግሮች ማየታቸውን የገለጹት ኮል በሌሎች አካባቢዎች ደግሞ የምርጫ ስርዓቱን ሳይከተሉ ሲቀሩ ማስተዋላቸውን አመልክተዋል። ይሁንና ቡድናቸው በአጠቃላይ ሰዎች በምርጫው ለመሳተፍ ያላቸውን ፍላጎትና ጉጉት መታዘቡን እንዲሁም ምርጫው ሰላማዊ እንደነበር አስረድተዋል። Well, in some እንግዲህ በአንዳንድ የሶማሌላንድ አካባቢዎች ያው ግጭት በመኖሩ የምርጫ ጣቢያዎች አልተከፈቱም። አንዳንድ ድምፅ ሰጪዎች ያጋጠማቸው ችግር እሱ ነው። ረዣዥም ሰልፎች ነበሩ። እርሱ የምርጫው አዎንታዊ ገጽታም ተደርጎ ሊወሰድ ይችላል። በሌላ በኩል ደግሞ መራጮች ለረዥም ጊዜ ተሰልፈው መጠበቅ ነበረባቸው። ስለዚህ እንደ እውነቱ ከሆነ ዋና ዋና ችግሮች እነዚህ ነበሩ። አንዳንድ የአፈጻጸም ችግሮች ነበሩ ማለት ይቻላል። ለምሳሌ የምርጫ ጣቢያዎች በሰዓቱ አለመከፈት፣ በአንድ ሰዓት መከፈት ሲገባቸው ዘግይተው የተከፈተዋሉ። ይሄ በዋና ከተማዋ ሀርጌሳም ታይቷል። ከስድስቱ የሶማሊ ላንድ ግዛቶች የተሰበሰቡ የድምፅ መስጫ ኮረጆዎች ተጠቃለው እንደ ገቡ የድምፅ ቆጠራ እንደሚጀመር ታዛቢዎቹ ተናግረዋል። የምርጫው ውጤት ይፋ እስኪደረግም ቀናት እንደሚወስድ ኮል ጠቁመዋል። የመጨረሻውን ውጤት እስከሚቀጥለው ሳምንት የሚታወቅ አይመስለኝም በዚህ ቀን ማለት አይቻልም። ምክንያቱም የሎጂስቲክ ችግሮች ሊከሰቱ ይችላሉ። መኪና ሊበላሽ ይችላል። ስለዚህ ጊዜ ሊወስዱ ይችላሉ፣ ወይም ደግሞ ቶሎ ሊከናወንም ይችላል። ይሄ ደግሞ በየትኛውም ሀገር ሊያጋጥም የሚችል ነገር ነው። ስለዚህ ውጤቱ እስኪታወቅ ጥቂት ቀናት ሊወስድ ይችላል። ከአንድ ነጥብ ሁለት ሚሊዮን በላይ ሰዎች ድምጻቸውን ለመስጠት የተመዘገቡ ሲሆን እንደ አውሮፓውያን የዘመን አቆጣጠር ከ2003 አንስቶ በሶማሊላንድ ምርጫ ሲካሄድ የአሁኑ አራተኛው ነው። ሶማሊላንድ እንደ አውሮፓውያን የዘመን አቆጣጠር በ1991 ከተቀረው ሶማሊያ ተገንጥላ የራሷን አስተዳደር ብትመሰርትም እስካሁን ግን ዓለም አቀፍ እውቅና አላገኘችም። በአንጻሩ ሶማሊያ አሁንም ሶማሊላንድን የግዛቷ አካል አድርጋ ትቆጥራለች። ወደ ተከታዩ ርዕስ ስንሻገር ደግሞ በደቡብ ሱዳን ዴሞክራሲያዊ ምርጫ ሁነኛ እርምጃ እንዲወሰድ ሲል የመንግስታቱ ድርጅት ተልዕኮ የጠየቀበትን እናገኛለን። በእንግሊዝኛው ምኅፃረ ቃል አንሚስ በመባል የሚታወቀው የመንግስታቱ ድርጅት የደቡብ ሱዳን ተልዕኮ ያልተጠበቀ ነው በተባለ እርምጃ የአገሪቱ የፖለቲካ መሪዎች ለሰላም ያላቸውን ቁርጠኝነት የሚያረጋግጥ እርምጃ እንዲወስዱ ሲል አሳስበዋል። አንሚስ በደቡብ ሱዳን ዴሞክራሲያዊ ምርጫ ለማካሄድ የሚያስችል መሻሻል እየተመዘገበ መሆኑን የሚያሳይ ተጨባጭ ማስረጃ መኖሩንም ጠይቋል። ሺላ ፖኒ ከጁባ ያደረሰችንን የዚህን ዘገባ ዝርዝር ደግሞ እንደሚከተለው አቀርበዋለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ መልእክተኛና የአንሚስ ኃላፊ ኒኮላስ ሃይሶም በያዝነው ሳምንት ለጸጥታው ምክር ቤት በሰጡት መግለጫ ጊዜው የተራዘመው የደቡብ ሱዳን ምርጫ ሰዓቱ ተቃርቧል ሲሉ የአገሪቱ መሪዎች ለሰላም ያላቸውን ቁርጠኝነት የሚያረጋግጥ ወሳኝ እርምጃ እንዲወስዱ ሲሉ አሳስበዋል። የመንግስታቱ ድርጅት የደቡብ ሱዳን ጽህፈት ቤት ተጠባባቂ ቃል አቀባይ ራቢንድራ ጌሪም ለሃይሶም ይህን ብለዋል The international community needs tangible evidence that this country's leaders and political elite are genuinely committed to a democratic future. <laughs> በአገሪቱ ሊካሄድ የታቀደውን ብሔራዊ ምርጫ ለ2026 ማስተላለፏ ይታወቃል። ደቡብ ሱዳን ከጊዜ ወደ ጊዜ እየጨመረ በመጣው የአገር ውስጥ ግጭት እየተንገታገተች ባለችበት በአሁኑ ወቅት የዴሞክራሲያዊ ለውጦች መዘግየት የሰላም የመረጋጋትና የልማት ተስፋዎች ከደቡብ ሱዳን ድንበር ተሻግረው በመላው የምስራቅ አፍሪካ ቀጠና ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ ተብሏል። ሃይሶም አያይዘውም የፖለቲካ መሪዎች በሰላም ስምምነቱ መሠረት የሚጠበቅባቸውን ግዴታ የሚወጡበት ጊዜ እያለቀ ነው ሲሉ አጽንኦት ሰጥተው ተናግረዋል። ይህን ያሁኑን የማራዘሚያ ውሳኔ የመጨረሻ መጨረሻ በማድረግ የደቡብ ሱዳን ሕዝብ የሚገባውን ሰላምና ዲሞክራሲ እንዲጎናጸፍ የሚያግዝ መልካም እድል አድርገን ልንጠቀምበት ይገባል። የሰላም ስምምነቱን ተግባራዊ ለማድረግ የተያዘው ቅድመ ዘግየቱ መሪዎቻቸው ለሀገሪቱ ደህንነት ከልብ የሚያስቡና ብሎም ለሰላም ለመረጋጋትና ለእድገት ተስፋ በሆኑ ሁኔታዎች ላይ ተጽዕኖ ያሳድራሉ በሚለው እሳቤ ላይ ጥርጣሬ ስለመፍጠሩ በጁባ ጎዳናዎች የሚዘዋወሩ ነዋሪዎች በተለየ ስሜት ተውጠው ነው የሚናገሩት። በደቡብ ሱዳን የሴቶች መብት ተሟጋቿ ኑኑዲያና ከነኚህ አንዷ ናት። የምርጫው ጊዜ በመራዘሙ፣ በግሌ እንደ አንድ ደቡብ ሱዳናዊ ወጣት በሀገሪቱ የአስተዳደር ስርዓት ላይ የነበረኝን ተስፋ ቆርጫለሁ። ለሰላምና የጾታ እኩልነት መረጋገጥ የሚሟገተው ዳታ ጎርደን ደግሞ ሌላው ነው። ተጨባጭና ተግባራዊ የሚሆንበት ጊዜ የማይታወቅ የፖለቲካ መግለጫ ጊዜው አልፎበታል። ምርጫ በተያዘለት ጊዜ እንዲካሄድ መንግሥት ከንግግር ባለፈ ተግባራዊ እንቅስቃሴ መጠመድ አለበት። አንሚስ በብሔራዊ ምርጫ ኮሚሽኑ ድጋፍ ወደፊት እየተራመደ መሆኑን ሲገልጽ ሀይሶም በበኩላቸው የሲቪክ ትምህርት፣ የመራጭ ምዝገባ ዝግጅት እንዲሁም በፖለቲካ ፓርቲዎች በሲቪል ማህበረሰቡ በመገናኛ ብዙሃንና የምርጫ ደህንነት በሚረጋገጥበት ሂደት መካከል ሊኖር ስለሚገባው የሥነ ምግባር ደንብ በጉዳዩ የሚሳተፉ ወገኖች አፋጣኝ መፍትሔ ለማበጀት ስለሚጠበቅባቸው ስራ አጽንዖት ሰጥተው ተናግረዋል። ሀይሶም ንግግራቸውን ሲያጠቃልሉም ጊዜ የማይተካ ሀብት መሆኑንና ደቡብ ሱዳን ዲሞክራሲን ለማስፈን ለገባችው ቃልን መሆን የመጨረሻው ዕድል መሪዎቿን ስላላቸው ቁርጠኝነት ተጠያቂ በማድረግ ቀጣይነት ያለው ዓለም አቀፍ ድጋፍ አስፈላጊ መሆኑ ላይ ትኩረት አድርገዋል። ይህ በሰላም ስምምነቱ ሂደት ለሚሳተፉትም ሆነ ለፖለቲካ ልሂቃኑ፣ ለሰላም ስምምነቱ ዋስትና ሰጪዎችም ይሁን ላለም አቀፉ ማህበረሰብ ሁኔታው የሚጠይቀው ጥረት ሳይታከል በተለመደ የአሰራር መንገድ ብቻ ሊታይ አይችልም። ይህንን ያሁኑን የማራዘሚያ ውሳኔም በጋራ የመጨረሻ እንዲሆን በማድረግና የደቡብ ሱዳን ሕዝብ የሚገባውን ሰላምና ዲሞክራሲ ለማስፈን ልንጠቀምበት ይገባል። የመጨረሻ እንዲሆን የተባለው ምርጫው የሚካሄድበትን ጊዜ ያራዘመው ውሳኔ በእርግጥ የመጨረሻ መሆን መቻሉ ግን ዘግይቶ ነው የሚታወቀው። ክቡራትና ክቡራን አድማጭ ተመልካቾቻችን፣ በተከታዩ ዘገባ ደግሞ ወዲህ ወደ ዩናይትድ ስቴትስ እንመልሳቸዋለን። ተመራጩ ፕሬዚዳንት ፈጥነው የአገር ውስጥ ፖሊሲዎች ለውጥ እንደሚተገብሩ ይጠበቃል ይለናል። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዋይት ሀውስን የሚረከቡት ገና የፊታችን ጥር ወር አጋማሽ ሲመጣ ነው። ቢሆንም ከወዲሁ ለሚቀጥሉት አራት ዓመታት ለሚተገብሯቸው የአገር ውስጥ ፖሊሲዎች መሰረት መጣልና እቅዶችን ማውጣት ይዘዋል። የአሜሪካ ድምጽ የዋሽንግተን ዘጋቢያችን ካሮሊን ፕሩስቲ ዘገባ አጠናቅራለች፣ ቆንጅታየ እንደሚከተለው አቀርበዋለች። በምርጫው ምሽት ዶናልድ ትራምፕ ባደረጉት የድል ንግግር እንዲህ ብለዋል። ሀገራችንን የሚመለከቱትን ሁሉንም ነገሮች እናስተካክላለን። ዛሬ ይህንን ታሪክ የሠራ ነው በምክንያት ነው ምክንያቱም እርሱ ነው። ዋና ትኩረታቸው የስደተኞች ወይም የኢሚግሬሽን ጉዳይን ማስተካከል እንደሚሆን አሳውቀዋል። ድንበሮቻችንን መዝጋት አለብን። ሰዎች ወደ ሀገራችን እንዲመጡ እንፈቅዳለን ተመልሰው እንዲመጡም እንፈልጋለን። ይምጡ እንፈቅድላቸዋለን ግን በህጋዊ መንገድ ነው መምጣት ያለባቸው። ተመራጩ ፕሬዝደንት በምርጫ ዘመቻቸው በየአመቱ በሚሊዮኖች የሚቆጠሩ ህጋዊ ፈቃድ የሌላቸው ፍልሰተኞችን ከሀገር አባረራለሁ በማለት ቃል መግባታቸው ድጋፍ አሰባስቦላቸዋል። የጉዳዩ አዋቂ ባለሙያዎች በበኩላቸው ፍልሰተኞቹን በገፍ የማባረር እርምጃ የብዙ ቢሊዮን ዶላር ወጪ ግዙፍ የድርጅት መዋቅርና የስራው ኃላፊ ምደባ ወይም ውከላ የሚጠይቅ ነው። እንዴት እንደሚሆን ገና በዝርዝር የተቀመጠ ነገር የለም። ይሁን እንጂ ዶናልድ ትራምፕ የድንበር ቁጥጥር ዋና ባለስልጣናቸው እንዲሆኑ የመረጧቸው ታም ሆማን ለሲቢኤስ ቴሌቪዥን 60 ሚኒትስ ፕሮግራም በሰጡት ቃለመጠይቅ ህጋዊ ፈቃድ የሌላቸውን ሰዎች በሚመለከት የማተኩረው በየሰፈሩ ሳይሆን በስራ ቦታዎች ነው ብለዋል። ሁለተኛው የትራምፕ አስተዳደር ትኩረት የዋጋ ግሽበቱን ማስተካከል እንደሚሆን ተመራጩ ምክትል ፕሬዚደንት ጄዲ ቫንስ ተናግረዋል። በአሜሪካ ታሪክ በፖለቲካው ከምንጊዜውም በላቀ መንገድ በድጋሚ አሸንፈን ተመልሰናል። ስለሆነም በዶናልድ ትራምፕ አስተዳደር ኢኮኖሚውንም እንደገና ከምንጊዜውም በላቀ መንገድ እንመራዋለን። ዶናልድ ትራምፕ ከውጭ በሚገቡ እቃዎች ላይ ቀረጥ በመጣል የማህበራዊ ዋስትና ወይም ሶሻል ሴኪሪቲ ክፍያና በአገልግሎት ኢንዱስትሪው የሚሰሩ ሰራተኞች ከተገልጋይ የሚያገኙት ጉርሻ ከገቢ ግብር ነጻ እንዲሆን በማድረግ ቅድሚያ ለአሜሪካ ፖሊሲዎችን እተገብራለሁ ሲሉ ቃል ገብተዋል። ሶስተኛው ቅድሚያ ትኩረታቸው የመንግስት መስሪያ ቤቶችን አሰራር ማስተካከል እንደሚሆንም አሳውቀዋል። አሜሪካ እስካሁን ያልታየ እጅግ ጠንካራ የሆነ ስልጣን ሰጥታናለች። በዚህም ስልጣናቸው የቴስላና የስፔስ ኤክስ ኩባንያዎች ባለቤቱን ኤለን መስክን እና በፕሬዚደንታዊ ምርጫው ተፎካክረዋቸው የነበሩትን ቪቬክ ራማስዋሚን የመንግስት ቢሮክራሲና ወጪን የሚከታተሉ የመንግስታዊ አሰራር ቅልጥፍና ሹማምንት አድርገው ሰይመዋቸዋል። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤትና የተወካዮች ምክር ቤቱን ሪፐብሊካኖች በበላይነት የሚቆጣጠሩ በመሆኑ ተመራጩ ፕሬዚደንት ለውጭ ጉዳይ ሚኒስትርነት፣ ለሀገር ደህንነት ሚኒስትርነት፣ ለአካባቢ ጥበቃ መስሪያ ቤት አስተዳዳሪነት፣ እንዲሁም በተባበሩት መንግስታት ድርጅትና በእስራኤል አምባሳደር እንዲሆኑ የመረጧቸውን እና በቀጣይም የሚያጯቸውን ባለስልጣናት ሹመት ያለ እክል ለማጸደቅ ዋስትና ይሰጣቸዋል። እስካሁን የሾሟቸው ጥቂቶቹ ሲሆኑ በጠቅላላው ለአራት ሺህ የመንግስት ስልጣን ቦታዎች የሚፈልጓቸውን ሰዎች ይሾማሉ። ተመራጩ ፕሬዚደንት እንደ አውሮፓውያን የዘመን አቆጣጠር በሚቀጥለው 2025 ዓመተ ምህረት ጥር 20 ቀን ማለት ሰባ ከማይሞሉ ቀናት በኋላ ነው አስተዳደሩን የሚረከቡት። እናም ያኔ ሁለተኛው የስልጣን ዘመናቸው እንደምን ያለ እንደሚሆን የተሻለ ስዕል እናገኛለን። ነገር ግን የትራምፕ አስተዳደር ዘመን ከባይደን ዘመን እጅግ በጣም የተለየ እንደሚሆን ከወዲሁ በግልጽ የሚታወቅ ጉዳይ ነው። ክብራትና ክብራን አድማጭ ተመልካቾቻችን ስርጭታችን ወደ ማገባደዱ እየተቃረብን ነው። አሁን ደግሞ ለዚህ ክፍል ካሰናዳናቸው ቅንብሮች አንዱን እናሰማችኋለን። በኢትዮጵያ ይህ ዘገባ ወደ ለቀዳሚው ተከታይ የሚሆነውን ላስቀድም ለቀዳሚ ለቋሚ ደመወዝተኞች የስራ ግብር እንዲቀነስ የተጠየቀበት ነው። በኢትዮጵያ የብር የመግዛት አቅም መዳከምን ተከትሎ ቋሚ ደመወዝተኞች የኑሮ ሁኔታ እየፈተናቸው መሆኑ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ገልጠዋል። የኮንፌዴሬሽኑ ፕሬዚዳንት አቶ ካሳሁን ፎሎ መንግስት የስራ ግብር መቀነስን ጨምሮ የኑሮ ጫናውን የሚያቃልሉ የኢኮኖሚያዊ እርምጃዎች እንዲወስድ በደብዳቤ ጠቅላይ ሚኒስትር አብይ አህመድን መጠየቃቸውን የተናገሩት። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አጥላው አለሙ በበኩላቸው መንግስት የስራ ግብር መቀነሱን ጨምሮ ቋሚ ደመስተኞች ተጨማሪ ገቢ የሚያገኙበትን ሁኔታ ማመቻቸት ይኖርበታል ነው ያሉት። በዚህ ጉዳይ ላይ ከገንዘብ ሚኒስቴር ተጨማሪ መረጃ ለማግኘት ያደረግ ነው ጥረት ለጊዜው አልተሳካም። ነገር ግን የገንዘብ ሚኒስትር ዴታ ዶክተር ዮ ማሞ በቅርቡ ከአሜሪካ ድምፅ ጋር በነበራቸው ቃለ ምልልስ መንግስት የደሞዝ ጭማሪ በማድረግ ኢኮኖሚያዊ ጫናውን ለማቃለል እየሰራ ስለመሆኑ መናገራቸው የሚታወስ ነው። አስማማ ዋዬ ነው ዝርዝሩን ይዘዋል። የኢትዮጵያ መንግስት የብርን የመግዛት አቅም ያዳከመው የውጭ ምንዛሬ ግብይት በገበያ እንዲወሰን ያደረገው የፖሊሲ ለውጥ ተግባራዊ መሆን ከጀመረ ሶስት ወራት አልፎታል። ይህን ተከትሎ በተፈጠሩ ኢኮኖሚያዊ ጫናዎች እየተፈተኑ ከሚገኙ የማህበረሰብ ክፍሎች መካከል ቋሚ ደሞዝ ወይም ገቢ ያላቸው ይገኙበታል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ ለአሜሪካ ድምፅ እንደገለጹት በኢትዮጵያ የብር የመግዛት አቅም መዳከምን ተከትሎ ቋሚ ደሞዝተኛ ሰራተኞች የኑሮ ሁኔታቸው ይብስኑ እየከፋ መጥቷል ይላሉ። በተለይ ዝቅተኛ ደሞዝ ተከፋዩ ሰራተኛ ድሮ መኖር አልቻለም። አሁንም ይሄ ተጨምሮ ቀን ስራ እየሰራ ማታ ሆቴል ሮ ፍርፋር የሚለምንበት ደረጃ ላይ ደርሰዋል ማለት ነው። ይሄ ነው የዘወረስ ተበቀ ማለት የወረደ ማለት ይሄ ነው። አንዳንድ በዝቅተኛ ደረጃ ላይ የሚከፈላቸው ሰራተኞች ይህን ነው እያ በዚህ ነው እየኖሩ ያሉት ማለት ነው። ስለዚህ ስራ ኖሮት፣ ግን ፍርፋር የለውም የምለምን ማለት ነው። በአስር ዶላር በምንም ተአምር ልኖር አይችልም ወይም በሀያ ዶላር ኢትዮጵያ ውስጥ ወር ሙሉ ልኖርበት የሚችልበት ሁኔታ የለም። ኢኮኖሚያዊ ጫናው በተለይም በኢንዱስትሪ ፓርኮች ተቀጥረው የሚሰሩ ኢትዮጵያውያን ላይ የበረታ ስለመሆኑም አቶ ካሳሁን ገልጸዋል። ከዚህ በፊት ከጠቅላይ ሚኒስትር አብይ አህመድ ጋር በሰራተኞች የኑሮ ሁኔታ ላይ ተዋይተው እንደነበር አስታውሰው፣ አብዛኞቹ ጥያቄዎቻችን ምላሽ አላገኙም ይላሉ። የሥራ ግብር መቀነስን ጨምሮ የኑሮ ጫናውን የሚያቃልሉ ኢኮኖሚያዊ እርምጃዎች እንዲወሰዱም በደብዳቤ ጠቅላይ ሚኒስትር አብይ አህመድን በድጋሚ መጠየቃቸውንም ተናግረዋል። ከደሞዝ የሚቆረጠው የስራ ግብር እንዲቀነስ በተደጋጋሚ ጥያቄ ስናቀርብ ነው የነበረው። ባለፈው አመት አካባቢ ከክቡር ጠቅላይ ሚኒስቴሯችን ጋር ስንወያይ አንዱ ያቀረብነው ጥያቄ ይሄ ነው። ሁለተኛው መነሻ የደሞዝ ወለል ነው። እነዚህ ይሄ ብቻ ሳይሆን አንኳር ያቀረብናቸው እና የተወያየንባቸው እንደይሹ ይሄ ነበሩ። ከጠቅላይ ሚኒስቴሩ ጋር ከተወያየን በኋላ ጠቅላይ ሚኒስቴሩ አቅጣጫ ሰጥቶ ነበር። ይህን ጉዳይ እንዲያዩ አቅጣጫ የተሰጣቸው ሚኒስቴር መስሪያ ቤቶች የነበሩ እና ከእነሱ ጋር በአካል ብንወያይ፣ ደብዳቤ ብንጽፍላቸው ምላሽ አጣን። ከዛ በተደጋጋሚም ይሄ በድጋሚም የዚህ የኢኮኖሚ ማሻሻው ከመጣ በኋላ ገንዘብ የመግዛት አቅሙ በመቀነሱ ከዚህ በፊት የተሰጠው አቅጣጫ መፍትሄ ስላላገኘን በዛ መሰረት መፍትሄ ይስጡን ብለን ለክቡር ጠቅላይ ሚኒስትሩ ደብዳቤ አስገብተናል ማለት ነው። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አጥሎ አለሙም አነስተኛና ቋሚ ገቢ ላላቸው የማህበረሰብ ክፍሎች የዋጋ ንረቱን ተከትሎ እየደረሰባቸው ያለውን ኢኮኖሚያዊ ጫና ለማቃለል ከደሞዝ ጭማሪ ይልቅ የስራ ግብር መቀነስ የተሻለ መፍትሄ ስለመሆኑ ይናገራሉ። ይሁንና መንግስት ካለበት ዕዳ አንፃር ይህንን አማራጭ ተግባራዊ ለማድረግ ፍላጎት ይኖሯል ብሎ አያምኑም። ከሰራተኛ ታክስ የሚያገኘውን መቀነስ ቢፈልግ የወጪውን ካልቀነሰ አይሆንም፣ እዳ ውስጥ ይገባል። በዛ ላይ ደግሞ ብድሮች አሉ። ብድሮችንም የሚከፍለው መንግስት ያው ካለው ታክስ ምናምን ሰባስቦ ነው። ያ ደግሞ የሚበደርባቸው ምክንያቶች ፈጣን ገቢ የሚያስገኙና ገቢ ተገኝቶ በገቢው ራሱ እዳውን እየከፈለ የሚሄድ ነገር ካልሆነ በስተቀር። the dowd ያው በግብር ብቻ ነው የሚከፍለው። ግብሩ ደግሞ ለሰራተኛው ሸክም ይሆንበታል። አብዛኛው በግብር ከፋይነት የሚታወቀው ያው መንግስት ሰራተኛ ነው ወይም ደግሞ ተቀጣሪ ሰራተኛ ኢንጀነራል ይከፍላል። ቢዝነሶችም ይከፍላሉ። ነገር ግን ጫናው የሚበዛው ለዚህ ለሰራተኛው ነው፣ ከደሞዝ አነስተኝነት። ስለዚህ የተያያዙ ብዙ ነገሮች አሉ፣ አብሮ ሊታሰቡ የሚገባቸው ብዙ ነገሮች አሉ። ትልቁ እርምጃ እኔ የሚመስለኝ መንግስት የራሱን የወጪ ቀዳዳዎች ቀንሶ ከሰራተኛው የሚያገኘውን ግብር ወደ መቀነስ ቢሄድ ለሰራተኛው ትልቅ እፎይታ ይሰጥ ነበረ። ግን እንደዛም ሆኖ በሰፊ እርምጃ ነው የሚፈልገው ይሄ ነገር። ሰራተኛው በዚህ ብቻም ችግሩን ሊወጣ አይችልም። አሁን ባለው ሁኔታ አነስተኛ ገቢ ባላቸውና ቋሚ ደሞዝተኞች ላይ ያለውን የኑሮ ጫና ለማቃለል ያግዛ በተባለው የስራ ግብር ማሻሻያ ዙሪያ ከገንዘብ ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን የገንዘብ ሚኒስትር ዴታው ዶክተር ዮ ማሞ በቅርቡ ከአሜሪካ ድምፅ ጋር በነበራቸው ቃለ ምልልስ መንግሥት የደሞዝ ጭማሪ በማድረግ ኢኮኖሚያዊ ጫናውን ለማቃለል እየሰራ ስለመሆኑ መናገራቸው የሚታወስ ነው። ያ ትኩረቱ የተደረገው በተለይ አነስተኛ ደሞዝ ያላቸው ላይ ነው። እዚህ ላይ እንደሰማኸው ሶስት መቶ ፐርሰንት ያክል ጨምራለ። ወለ መቶ ፐርሰንት ተጨምራለ። ኦፍኮርስ ደሞዙ ከፍያለ በመጣ ቁጥር ጭማሩ አነስተኛ ነው። ይሄ መሆኖ ግን ወደ ዘጠና አንድ ቢሊዮን ብር ነው ወጪው። የኢትዮጵያ ሰራተኛ ማብራት ኮንፌዴሬሽን ፕሬዚዳንት አቶ ካሳን ፎሎ በበኩላቸው ጥያቄዎቻቸው የሰራተኞች የመኖር ያለመኖር ጉዳይ በመሆኑ መንግስት ምላሽ እንዲሰጣቸው ጠይቀዋል። የስራ ግብር መቀነስ እና ዝቅተኛ የደሞዝ ወለል መወሰን ጊዜ የማይሰጠው ነው። የመኖር አለመኖር ጉዳይ ነው የምናወራ ያለ ነው። ስለዚህ ይሄ በአስቸኳይ መወሰን አለበት። አንዳንዶች ምሉ አይ በዚህ ብቻ ነው ወይ? የኑሮ ውድነት ሌሎች ማሻሻዎችን መውሰድ አለባቸው። መንግስት አሁን ለምሳሌ በትምህርት ቤቶች እያደረጋቸው የሚበረታታ ነገር መንግስት እያደረገ ያለው ነገር አለ። ሽማግሌዎችን የመጠለብ ስራዎችን እየሰራ ነው ያለው። እንደዚህ እንደዚህ ያነጥሩ ነው። ሌላው ገበያውን የማረጋጋት ስራ የሚሰራበት ሁኔታ ብትፈጠር፣ አሁም ለመንግስት ሰራተኛ ደግሞ ተጨምሯል ሲባል ገና ኪሳቸው ሳይገባ ነው ሁሉም ነገር ለመንግስት ሰራተኛ ደሞዝ ተጨምሯል ብሎ ነጋዴዎች በከፍተኛ ሁኔታ ጭማሪ ያደረጉት። ስለዚህ ገበያውን የመረጋጋትና የመቆጣጠር ሁኔታ መኖር አለበት። የስራ ግብር መቀነስን ጨምሮ ቋሚ ደሞዝተኞች ተጨማሪ ገቢ የሚያገኙበት ሁኔታ መንግስት ማመቻቸት ይኖርበታል። የሚሉት ደግሞ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አጥሎ አለሙ ናቸው። ከዚህ ከግብርና ከታክስ ውጪ ባሉ መፍትሄዎች ላይም መተኮር አለበት። ሰራተኛው ተጨማሪ ስራዎች ለመስራት እንዲችል ሰው፣ በአጠቃላይ ህዝቡ እንደ ልቡ ስራ እንዲሰራ የሚችል ካልተደረገ በስተቀረ መንግስትም ገበያ አያገኝም፣ ህዝቡም ደግሞ ገበያ አያገኝም። ስለዚህ ጫናው በጣም ይበረት እና ሁሉም ነገር የተመሰረተው በስራ ፈጠራ ምርታማ በሆነ ስራ ላይ መሰማራትንና ህዝቡ በዛ አይነት እድሎች እንዲያገኝ ማድረጉ ላይ ያለ ነገር ነው። በዛ ላይ የመንግስትንም ቀዳዳ መክደን አለበት። የውጭ ዝርዝር መቀነስ አለበት። የመንግስት በሀገሪቱ አሁን ተግባራዊ እየተደረጉ የሚገኙ የኮሪደር ልማት ፕሮጀክቶችን ጨምሮ የሚሰሩ ስራዎች የማህበረሰቡን ኢኮኖሚያዊ እንቅስቃሴ የማያስተጓጉሉ እና በአጭር ጊዜ ተጨማሪ ገቢ ለማግኘት የሚያስችሉ ስለ ናቸው ማረጋገጥ እንደሚገባም ዶክተር አጥሎ አለሙ አሳስበዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። አስማማውን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ለምሽቱ የያዝነውን ወደ ማጠናቀቁ ተቃርበናል። በተቀሩት ጥቂት ደቂቃዎች አጫጭር የዜና ማጠቃለያዎችን ላሰማችሁ። ሙሴቬኒን ሰድቧል የተባለው ወጣት በፍርድ ቤት ጥፋተኛ ነው ተባለ። የዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ በሕዝብ ፊት ይገረፉ የሚል መልእክት በቲክቶክ ያስተላለፈው የ21 አመት ወጣት በፍርድ ቤት ጥፋተኛ ሆኖ ተገኝተዋል። እስራኤል ደማስቆን ከአየር ደበደበች። እስራኤል በሶሪያ መዲና ደማስቆ ሁለት ስፍራዎችን ከአየር መደብድቧ የሶሪያ መንግስት ዜና አገልግሎት አስታውቋል። ሰዓታችን እየተገባደደ ነው። አንድ የመጨረሻ ዜና ለማሰማት እድል ያገኘሁ ይመስለኛል። ሽብርተኛ ሲል በጠራው ድርጅትና አባላት ላይ ከፍተኛ ጉዳት ማድረሱን የእስራኤል ሰራዊት አስታውቀዋል። እስላማዊ ጅሃድ የተሰኘው ቡድን ባለፈው ዓመት በጥቅምት ወር ነው በእስራኤል ላይ ጥቃት በሰነዘረበት ወቅት ተሳታፊ ነበር ሲል የእስራኤል መንግስት ያስታወቀው። ክቡራትና ክቡራን፣ ዝግጅታችን ተጠናቀቀ። ያስተናገድኳችኋል ከበደ ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ነጋር በምሽት እንመለሳለን። ሰላም ደህና ደሩ።